ተፈሲ እስመድሎ ተሰሜኪ ኦ ወላዲታ አምላክ ተፈሲ ኦ መድኃኒታ ለሔዋን ተፈሲ እንታጠውኪ አሊበ ለዘይሴሲዮ ለኩሉ ፍጥረት ተፈሲ ኦ ቅድስ ጥሞሙ ለኩሎሙ ህያዋን ናንቃዱ ሀብየኪ ተሳሊበይንቲ አነ ሳሊለነ ቅድስ